ጥያቄ 36 ግዴታ ያልሆኑ ተወዳጅ ወይም ሙስተሐብ የሆኑ የምጽዋት ዓይነቶች ምንድን ናቸው? መልስ ከዘጋ ውጪ የሆነ በማንኛውም ጊዜ በበጎነትና በፈቃደኝነት የሚደረግ መርዳትና ምጽዋት ሙስተሐብ ወይም የሚበረታታ ምጽዋት ይባላል። የላቀው አላህ እንዲህ ብሏል ወአንፊቁ ፊ ሰቢልላህ بالله مَنْجَدْ لجسوا سورة البقرة ماتوا ذَاتَ انعمست